የበረሃ አንበጣ መንጋ በአሁኑ ወቅት በአማራ፣ በኦሮሚያ፣ በትግራይ፣ በአፋርና በሶማሌ እንዲሁም በድሬዳዋ ከተማ አስተዳደር በአጠቃላይ ከግማሽ ሚሊዮን ሄክታር የሚልቅ የእርሻ ማሳና የእንስሳት ግጦሽ መሬትን መውረሩ ታውቋል። የአደጋውን ጉዳትና አሳሳቢነት በመገንዘብ የኢትዮጵያ መንግሥት የገንዘብና ኢኮኖሚ ትብብር ሚኒስቴር ከዓለም ባንክ ጋር ከአምስት ወራት በፊት የበረሃ አንበጣን ጉዳት ለመከላከል እንዲረዳ የ63 ሚሊዮን ዶላር የገንዘብ ድጋፍ ትብብር ስምምነት ቢያደርግም በመንግሥት በኩል የመከላከል ጥረቱ አጥጋቢ አይደለም ለም ሲሉ አንዳንድ ወገኖች ቅሬታቸውን ያቀርባሉ። የድጋፍ ገንዘቡ ጠፍቷል አሊያም ተመዝብሯል ተብሎ በማህበራዊ መገናኛ ዘዴ በቅርቡ ስለተሰራጨው መረጃም የሰሙት ነገር እንደሌለና ተአማኝነት የጎደለው መሆኑን የገለጹት ዶክተር ማንደፍሮ ንጉሴ በኢትዮጵያ የግብርና ሚኒስቴር የግብርና ልማት ዘርፍ ሚኒስትር ደኤታ ትክክለኛ ማስረጃ ያለው ህጋዊ አቤቱታውን በግልጽ ለፍትህ አካላት ማቅረብ ይችላለው ያሉት የአንበጣ መንጋውን ለመከላከል ከዓለም ባንክ ከተገኘው ድጋፍ ሌላ መንግስትም የመደበው ተጨማሪ በጀት አለ። ችግራችን የገንዘብ እጥረት ሳይሆን ጽረ አንበጣ ኬሚካል ከሚረጩ አውሮፕላኖቻችን ሁለቱ በስራ ላይ ተሰማርተው የመከስከስ አደጋ ሲገጥማቸው፣ ሶስቱ ደግሞ በመለዋወጫ እቃዎች ችግርና በብልሽት ምክንያት ከአገልግሎት ውጪ በመሆናቸው ከፍተኛ የአየር ሽፋን እጥረት በማጋጠሙ የመከላከል አቅማችንን ቀንሶት ነው ሲሉ ማስረድተዋል። ያንን ሁሉ ችግር በመቋቋም በደንብ እያጸዳን ባለንበት ወቅት ከየመንና ከሶማሊያ 12 መንጋ የሚገመት ማለትም አንዱ መንጋ በቁጥር ከ40 ሚሊዮን የሚበልጡ የአንበጣ ነፍሳቶችን የያዘ ተጨማሪ አዲስ የተፈለ ፍል አንበጣ ወደ ኢትዮጵያ መግባቱ በሀገሪቱ የመከላከል አቅም ላይ ተጨማሪ እንቅፋትና ጫና ፈጥሯል በማለት ነው ሚኒስትር ዴኤታው ያብራሩት። እክል ነው። ከአለም ባንክ የተገኘ ገንዘብ አለ፣ የአንበጣ መከላከያ መንግስትም በጀት አለ። የአየር ሽፋን እጥረት ነው እንጂ የገንዘብ ችግር አይደለም። ገንዘቡ ተመዝብሯል፣ ጠፍቷል፣ ምናምን የሚባለው እኔ እስካሁን አልሰማሁም። መረጃ ያላቸው ካሉ ደግሞ ያንን ኢምፓብሊክ አውጥተው መጥፈስ ይችላሉ እውነቱን ሰውም እንዲያውቁ። ጠንጠራ የሆነ የመጠናከር አቅም ነበረ። በስድስት አውሮፕላን እና በሁለት ሄሊኮፕተሮች እያጸዳን እያለን ከውጭ ከየመንና ከሶማሌ ተጨማሪ አስራ ሁለት ስዋር ማለት መንጋ ነው። መንጋው አርባ ሚሊዮን እስከዛ ድረስ ይገርሳል። ይሄንን እየሰራን እያለን ሁለት አውሮፕላኖች ተጣቅሎብን ተደራጋ ተላክሞ አንደኛው ሰሜን ወልዱ ላይ አንዱ ደግሞ አረቴ ኪናንቴን አካባቢ። ከዛ በተጨማሪ ሁለት ሌሎች አውሮፕላኖች ሰርቪስ ሊደረግ ሳውት አፍሪካ ሄደው በጣም ቆየብን። አንደኛው ደግሞ ኬንያ ናይሮቢ ሄደው በጣም ቆየብን። ከዛ አንደኛውም አውሮፕላን ተበላሽቷል። ስፔር ፓርት ከፈረንሳይ ለማስመጣት ረጅም ጊዜ ወሰደ። ይሄ ማለት ምን ማለት ነው? ከስድስት አውሮፕላን ወደ አንድ አውሮፕላን የመከላከል አቅማችን ስግሪክመንትን ይወረደ አንዳንድ ባለሙያዎች በተደጋጋሚ ወቅትን ጠብቆ የሚከሰተውን የበረሃ አንበጣ በዘላቂነትና በፍጥነት በኢትዮጵያ ለመከላከል ሀገሪቱ አቅሟን በማይጎዳ መልኩ የጸረ አንበጣ ኬሚካል መርጫ አያሌ ትናንሽ የድሮን አውሮፕላኖችን ገዝታ ብትጠቀም አዋጪ መሆኑን ይመክራሉ ይህ ዘዴ ለውጭ ድርጅቶች የአውሮፕላን ኪራይ የሚወጣውን የበጀት ብክነት ለመቆጠብና ለሌሎችም ሰው ሰራሽ አደጋዎች ድሮኖቹ ጥቅም የሚሰጡበት ሁኔታ ሊኖር ስለሚችል የተሻለ አማራጭ ዘዴ ነው የሚል እምነት አላቸው ዶክተር ማንደፍ በዚህ ሀሳብ አይስማሙም። ድሮን ሊሸከም የሚችለው የኬሚካል መጠን አስራ አምስት ሀያ ሊትር ነው ሚለውና ሀያ ሊትር አስራ አምስት ሊትር ማለት አስራ አምስት ሄክታር ነው። እኛ የምናወራው ስለ ግማሽ ሚሊዮን ሄክታር ነው እና ለግማሽ ሚሊዮን ሄክታር ስንት ድሮን ያስፈልጋል የሚለው ነው። ሁለተኛ ድሮኑ ነው ሬት የሚያደርግ ሬዲ ነው ማክፋት የለም ይህንንም ሰርቪስ አብረን ነው የምንገዛውና ገስጣ ጨረታውን እስከምታደርግ ጊዜ የሚሰጡ አይደለም። አንበጣ አንድ ካረፈ አመት አልጎ ነው የሚነሳው። ከዛም ማለት በአሁኑ ወቅት የአንበጣ መንጋው ባደረሰው ከፍተኛ ውድመት የተጎዱ አርሶ አደሮች ለምግብ እጥረትና ለተረጅነት እንዳይጋለጡ በአደጋ መከላከልና ምግብ ዋስትና ኮሚሽን በኩል በሴፍቲኔት መርሃ ግብር የማዳበሪያና የዘር እህል ድጋፍ ለማድረግ እየተሰራ መሆኑንም ዶክተር ማንደፍሮ ንጉሴ በኢትዮጵያ የግብርና ሚኒስቴር የግብርና ልማት ዘርፍ ሚኒስትር ደኤታ ለዶይቼ ቤሌ ጨምረው አብራርተዋል። ለዶይቼቤሌ ለተጠናቀረው ዘገባ እንዳልካቸው ፈቃደ ከፍራንክፈርት።